የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሽብር ወንጀል ተጠርጥረው ክስ ተመስርቶባቸው የነበሩትን ጦማርያን ወይም የድረገጽ አምደኞች ከሁለተኛው ተከሳሽ በስተቀር ሁሉንም በነጻ አሰናብቷል። ከእስር እንዲፈቱም ትዕዛዝ ሰጥቷል። በዋስትና ጥያቄ ላይ ብይን ለመስጠትም ቀጠሮ ቆርጦላቸዋል። ይቅርታ ቀጠሮ ቆርጦላቸዋል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ከተፈቱት የተወሰኑ ቤተሰቦችንና ጠበቃቸውን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። ረፋዱ ላይ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ከሳሽ ተከሳሽ መቅረባቸውን አረጋግጦ ለስድስተኛ ጊዜ በቀጠሮ ሲንከባለል የነበረውን ብይን ማንበብ ጀመረ። በመጀመሪያ የአቃቢ ሕግን ክሶች በጠቅላላና በእያንዳንዱ ተጠርጣሪ ላይ የቀረበውን ክስ በአጭሩ አቅርቧል። ከዚያም አቃቢ ሕግ ካቀረበው ክስ አኳያ ያስረዱልኛል ብሎ የዘረዝራቸውን የሰው የሰነድና የድምፅ ከምስል ማስረጃዎችን በመተንተንና በመመዘን አቃቢ ሕግ እንደ ክሱ አቀራረብ ተጠርጣሪዎቹ ፈጽመዋል ያለውን የወንጀል ተግባር ማድረጋቸውን ማስረጃዎቹ ሁሉ አያስረዱም ሲል ተከሳሾቹ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ በአንድ ድምፅ መወሰኑን አትቷል። ሁለተኛውን ተከሳሽ ማለትም በፈቃዱ ኃይሉን በተመለከተ ግን ከጸረ ሽብሩ አዋጅ ውጪ በመደበኛው የወንጀል ሕግ ድንጋጌ እንዲከላከል ወስኗል። ከተከሳሽ ጠበቆች አንዱ አቶ አመሃ መኮንን ይህንን አብራርተዋል። በፈቃዱ ኃይሉ ለፖሊስ ሰጠ የተባለውን የእምነት ቃል ወይም የተከሳሽነት ቃል በዋናነት መሰረት በማድረግ ተከሳሹ በሀገር ውስጥ በግብጽ አገር የታየው አይነት ህዝባዊ አመጽ እንዲነሳሳ በጽሁፍ ለመቀስቀሱ አምኗል። አንዳንድ የተያዙ ጽሁፎችም ይሄን ያሳያሉ በሚል ከጸረ ሽብር አዋጁ ውጭ ወደ መደበኛው የወንጀለኛ መቅጫ ወይም ወንጀል ሕግ አንቀጽ 257 ቀይሮ በዚህ መከላከያውን እንዲያቀርብ አዟል። በዚህም መሰረት በሌለችበት ጉዳዩ ሲታይ የነበረችውን ሶሊያና ሽመልስን ጨምሮ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ፍርድ ቤቱ በነፃ አሰናብቷቸዋል። በነጻ የተሰናበቱትና በእስር የሚገኙትም ዛሬውኑ እንዲፈቱ ፍርድ ቤቱ ትእዛዝ ሰጥቷል። ሁለተኛው ተከሳሽ በፈቃዱ ኃይሉ የተከሰሰበት ወንጀል ዋስትና የሚያሳጣው አለመሆኑንና ለአንድ ዓመት ከስድስት ወር ያህል በእስር መቆየቱንም አስታውሰው አቅሙን ያገናዘበ ዋስ አስይዞ ጉዳዩን በውጭ ሆኖ እንዲከታተል ጠበቆች ፍርድ ቤቱን ጠይቀዋል። አቃቢ ህግ በበኩሉ ተጠርጣሪው ከእስር ቤት ቢወጣ አሁንም ህዝብን ለአመፅ የሚያነሳሳ ጽሑፍ ከመጻፍ እንደማይቆጠብ እንደሚያምን ስለዚህም የዋስትናውን ጥያቄ እንደሚቃወም ለፍርድ ቤቱ ገልጿል። ፍርድ ቤቱም የግራ ቀኙን ክርክር ከሰማ በኋላ ብይን ለመስጠት ለረቡ ጥቅምት አስር ቀን ቀጠሮ ቆርጧል። ችሎቱ እንደተጠናቀቀ ያገኘኋቸው በነፃ ከተሰናበቱት ተጠርጣሪዎች ወላጆች መካከል የናትናኤል ፈለቀን አባት አቶ ፈለቀ አበራን ምን እንደተሰማቸው ጠይቄያቸው ነበር። በእውነቱ በዛሬው ቀን እኔ እንደገና እንደተወለድኩ ነው። በጣም ነው ደስ ያለኝ። ምክንያቱም ሀቁ ወጥቷል፣ ዳኞቹም ተናግረውታል። ልጄ እስከ ዛሬ እኔ በምንም አይነት ወንጀል አይቼው አላቅም። ማከብረው ምወደው ልጅ ነው፣ የምኮራበት ልጅ ነው። በእውነት ግን አንድ አመት ከስድስት ወር ገደማ ሲታሰርብኝ ያየሁት ስቃይና በደል በጣም በህይወቴ መፈጠሬን ነው ያስጠላኝ። ይሄ ብቻ ነው፣ ሌላ ምንም የምለው ነገር የለኝም እና ዛሬ እጥፍ ድርብ ደስታ ነው ያገኘሁት። የአቤል ዋበላን አባት አቶ ዋበላ ሶጌቦንም አናግሬያቸዋለሁ። በጣም ነው ደሰለኝ፣ በጣም ነው ደሰለኝ፣ ለዘመድ አዝማድ፣ ለሁሉ፣ ለኔ ያ ለአገር፣ ለአገር የኔ ደሃ አባት ከኔ ተፈርጥሮ እዚህ ደረጃ ደርሶ ተማግቶም ወይም ተከሶም ለዚህ መብቃቱ በነጻ መውጣቱ በጣም ነው ደስ ነው። ለኢትዮጵያ ሕዝብ ለሁሉም ደስታ ይሰማ። እንደው ለመሆኑ ልጆች መጀመሪያ ሲታሰር በዚህ ተጠርጥሮ በሽብርተኝነት ተጠርጥሮ ሲታሰር እርሱ እንደው አልጠረጠሩ ምናልባት ይሄ ልጅ አጥፎት ይሆናል አሉ? እኔ ምንድን ከየት ወጣ ከየት ገባ ነው ጠንካራ ማልሱ እንኳን አይሰጠኝም ምንም ለመብላት እንኳን ተገዶ ነው የሚበላ፣ መጽሐፍ ነው የሚያነበው። እኔ ሲገባ አክብሮን ዜና ነው የኢትዮጵያ የሬዲዮ እንዲከፈት፣ ምን ዘፈን የሚባል ነገር እንኳን አያውቅም። ጫት የሚባል ሱስ የለውም። የእሱ ባልደረቦች እዛ ሌቦች ወይም በአሁኑ ዛራት ምን እንኳን ትምህርት ያልጨርሰዋል እንዴት እኔ እናታቸውን አጥቼ እነሱን አርታ አርታ ኑሮ ሆኜ ያሳደኩት እዚህ መግባቱ ደግሞ በጣም ባይሰራም መግባቱ እኔን አልጠበቀም በሚል በጣም ተበሳጬ ነበር። ዞሮ ዞሮ ምናልባት ሁኔታው ቦታ አይሴትምና ሰላም ነው፣ ሰላም ይሰማኛል። አቶ አማሀ መኮንን ዛሬ የተሰጠው ብያኔ ሀሳብን ከመግለጽ መብት አጠቃቀም ጋር ከሚነሱ ችግሮች አኳያ መልካም አርያ ሊሆን የሚችል ነው ብለውታል። አዎ በእኔ በኩል ፍርድ ቤቱ በሚገባ ማስረጃውን መዝኖታል የሚል እምነት አለኝ። ምናልባትም ለዚህ ጉዳይ ብቻ ሳይሆን በተለይ ሀሳብን ከመግለጽ ነጻነት መብት አጠቃቀም ጋር ወደፊት ለሚነሱም ጥያቄዎች እንደ ፕሬሲደንስ ወይም ጥሩ መልስ ሊሆኑ የሚችሉ ትንታኔዎችን ነው ፍርድ ቤቱ ያስቀምጠውና በእኔ በኩል ፍርድ ቤቱ በሚገባ የሚያስመሰግን ስራ ሰርቷል ብዬ ነው የማስበው። ይህ ዘገባ እስከተጠናቀቀበት 11 ሰዓት ተኩል ድረስ በእስር የሚገኙት ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤሉ አበላ በፍርድ ቤቱ ትእዛዝ መሰረት እንዳልተፈቱ፣ ትእዛዙ ግን ለወህኒ ቤቱ አስተዳደር መድረሱን ጠበቃው አቶ አማሃ መኮንን ለቪኦኤ በስልክ ገልጸዋል። ከዚህ ቀደም በእናቱ ሀብታሙ አያሌው የተፈጸመው ሕገወጥ እስር ነው ያሉትንም ዛሬ እንዲፈቱ ትእዛዝ በተሰጠላቸው በእነ ናትናኤል ፈለቀ ሊፈጸም ይችላል የሚል ስጋት እንዳላቸውም ተናግረዋል። ከዓመት ከስድስት ወር በፊት አቃቤ ሕግ በሽብር ድርጊት ክስ የመሰረተባቸው አስር ጦማሪያና ጋዜጠኞች እንደነበሩ ይታወሳል። ከጥቂት ወራት በፊት የአምስቱ ተጠርጣሪዎች ክስ በፍትህ ሚኒስቴር ትዕዛዝ ተቋርጦ መፈታታቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ